Yut Atuç Alım የሞባይል ባንኪንግ ዓላማ የተንቀሳቃሽ ስልክን በመጠቀም ከየትኛውም ቦታ ሆኖ የባንክ አገልግሎት ማግኘት ነው። የባንክ ሂሳብን ወጪ ገቢ ማየት ወይም ገንዘብ መላክና መቀበል ያስችላል። በተለይ ከባንክ ራቅ ያለ ቦታ ለሚኖሩና ባንክ ሄደው መሰለፍ ለማይፈልጉ ሰዎች እጅግ ጊዜ ቆጣቢ ነው። ኢትዮጵያ ውስጥ የዚህ ቴክኖሎጂ ተጠቃሚ የሆኑና አገልግሎቱን ያላገኙ ወይም ያልደፈሩ ሰዎችን አነጋግረናል። እንዲሁም አንድ የባንክ ሰራተኛ ጠይቀናል። ወልደ ኪዳ እንዳለቻ ከአዲስ አበባ ስራቸው የባህር ትራንስፖርትና ሎጂስቲክስ ድርጅት ስለሆነ ብዙውን ጊዜ በጉዞ ላይ ናቸው። ከየቱም ቦታ ሆነው ሂሳባቸውን ማየት አስፈላጊ ሆኖ ሲገኝም ሞባይል ባንኪንግ ተጠቅመው ገንዘብ መላክ መቻላቸውንና እጅግ ጠቃሚ ሆነው እንዳገኙት ገልጸውልናል። እንዲሁ የአዲስ አበባ ነዋሪ የሆነው ፋሲል ለቴክኖሎጂው ቅርብ ነው። ሞባይል ባንኪንግ መጠቀም ከጀመርኩኝ ሁለት አመት ሆኖኛል። ጥሩ ነገር ነው። ምክንያቱም አንድ ጊዜ ይቆጥብልሻል፣ ሁለተኛ ላይ ደግሞ ለምትፈልጊው አላማ ታዋያለሽ። ምክንያቱም አስቸኳይ የሆነ ጉዳይ ሲያጋጥምሽ አንድ ሰው በሚጠይቅሽ ሳል ላይ ቶሎ ብለሽ በሞባይል ባንክሽ በመጠቀም ትራንስፈር ማለት ያለሽ የምትፈልጉን የገንዘብ መጠን ማለት ነው። የሰላሳ አንድ ዓመቱ መሐመድ የደቡብ ወሎ ነዋሪ ነው። በአካባቢው አንድ ባንክ ይገኛል። ካለፈው አንድ ዓመት ጀምሮ ግን ወደ ባንክ የሚሄደው ጥሬ ገንዘብ ሲፈልግ ብቻ ነው። ውጭ የሚኖሩ እህቶች ምናምን አለኝና ብር እንደዚህ በሚልኩበት ሰዓት የግድ መደዋወል ሳይስፈልገኝ በአካውንቴ ሲገባ ምን ያክል ብር እንደገባ ስለማቅ፣ ምን ያክል ላክሽልኝ፣ ምን ያክል ላክልኝ ማለት ፈልገኝ፣ ያው ገብቼ አካውንቴ ማየት ስለሚያስችለኝ ለዛ ነው መጠቀም የጀመርኩት። ይሁንና መሐመድ ገቢና ውጭውን ከስልክ ከመጠየቅ ያለፈ ራሱ ለሌላ ሰው ገንዘብ ለመላክ አልቻለም። ምክንያቱ ምን ይሆን? ሞክሬው እንቢ ስላለኝ እኔ አልጠየቅኩም። ባለሙያዎችንም ብዙም ብር ትራንስፈር ማድረግ እንትኑም ስለሌለ ያው ያለችውን ማውጣት ማስገባትን ላይ ስለሆነ ለሌላ ትራንስፈር ማድረጉ ስላላረግኩኝ እና በዚያ በሲስተሙ ማለፍ አልቻልኩም። ሲስተሙም እንቢ ስላለኝ ነው። አንደኛ ግን ባለሙያ አልጠየቅኩም፣ ይሄንን ገነቱ ካሳሁን ከሁለት ዓመት በፊት ከዩኒቨርሲቲ በስራ አመራር ትምህርት ተመርቆ በአሁኑ ሰዓት በኢትዮጵያ ንግድ ባንክ የደንበኞች አገልግሎት መኮንን ሆኖ ያገለግላል። የሞባይልና ቪዛ ካርድ መጠቀም ለሚፈልጉ ደንበኞችም አገልግሎቱን ያስተዋውቃል። ታየሁት፣ ከተሞክሮ አንጻር የምነግርሽ ነገር ምንድን ነው፣ ብዙዎቹ ኢቨን ኢፍ አዲስ አበባ ውስጥ እንኑር እንጂ በቀን ውስጥ እኔ የምሰራበት ቅርንጫት መጥተው ሂሳብ ቢከፍቱ ከከፈቱት ደንበኞች መካከል እንደው ቅርታ አድርጊልኝ አምስቱ በአሻራ የሚፈርሙ ሊሆን ይችላሉ። እነዚህም አምስት ከስተመሮች እንኳን ሌሎቹን በፊርማ የሚፈርሙትን ከስተመሮች የሞባይል ባንኪንግ የቪዛ ካርድ አገልግሎት ተጠቃሚ ለማድረግ በጣም አስቸጋሪ ነው። ኢንትሮዱስ አድርገሻቸው ወይን የአገልግሎቱን ተጠቅሜ ማቅም ወይም ደግሞ ስለማላቅም አገልግሎት ምጠቀም ምችል ስለማይመስለኝ ቢያልፈኝ ይሻላል የሚል ብዙ ነገር ቻሌንጅ ያደርጉሻል። ይ ምንም በመጻፍ እየቻሉም እንኳን ማለት ነው። ቴክኖሎጂው እንዳለ እያወቁ ሰዎች ለምን መጠቀሙን አልደፈሩም? አንድ የዝግጅታችን ተከታታይ ለምሳሌ ገንዘብ ወደ ሌላ ሰው ልክ አላውቅም። ይህም የሆነበት ምክንያት በጠላፊዎች መሐል እንዳይቀር ስጋቱ ስላለኝ ነው ብሎናል። ስጋታቸው እንዴት ሊቀረፍ እንደሚችል ተጠቃሚው ፋሲል ያውቃል። ተመዘገብኩኝ ስመዘገብ አክቲቭ ያው ቫይረስ ሲሆን ፓስዋርድ አለች በዛ ፓስዋርድ ነው ያው ክሬት የሚያደርግለች ሚስትር ኮድ አንቺ ነች የምታውቂው። ንድም ሁለት ሶስት ጋር ሶስት ሰዎች ጋር ትራንስፈር አድርግ ያለው ይደርሳችኋል። ወደሁን ደሞ ወደ ትራንስፈር እንዳደረግላቸው ነው ሄዶ የሚወስዱት። እስካሁን የገጠመኝ ነገር የለም። ነገር ግን ያው ስጋት ሊኖረው ይችላል። ስጋት ሊኖረ ደግሞ ከምትሰሚው ወይም ከደረሰብሽ አንጻር ነው። ባንክ ሄደ እንዴት እንደምትጠቀም አሳዩ? አዎ አሳይቶኛል። በሞባይል የራሳችሁ ክሬት ካደረጉ በኋላ ሚስትር ኮደን ሚስትር ኮድ እኔ ብቻ ነው የማውቀው በዛ ሂደት ውስጥ ያን ሚስጥር ኮድ እያስገባው መጠቀም እንደሚችል ነው ያሳዩ። ኖርማል ብዙም ያው ቴክኖሎጂ አንዳንድ ኮምፒውተር እንትኖች ክለቱም ስላለኝ ብዙም የቸገረ ነገር የለም። በኔትወርክ ችግር የተነሳ ገንዘቡን ወዲያው ማየት አለመቻል፣ ጨርሶም አገልግሎቱን ማግኘት ያልቻሉ በርካታ ተጠቃሚዎች አሉ። ከዚህ አልፎም ከሚያስፈልገው ገንዘብ በላይ ተቆራጭ የሚሆንበት ጊዜ አለ። በገጠር አካባቢ ብቻም ሳይሆን በከተሞች አካባቢም የኔትወርክ ችግር አለ ያጋጥማል። የኔትወርክ ችግር አለ ማለት ደግሞ እንቅስቃሴውን በሙሉ ሴፋ ያደርግልሽ። ብዙ ደንበኞችም መጥተው አናግረውኝ ያውቃሉ ስም አንድ መቶ ብር ሁለት መቶ ብር ሶስት መቶ ብር ለመላክ ፈልጌ እንደዚህ ሁለተኛ ቀነሰብኝ እንዴት ነው ማስተካከል የምችለው? ምናምን እያሉ ብዙ ጊዜ ደንበኞች ይመጣሉ። ያው እሱን ባንኩ በሚጠቀምበት የአሰራር መንገድ እያስተካከልላቸው እንገኛለን ገንዘቡን ኢሚዲየትሊ መጥተው እኛ ጋር ኮንታክት አድርገው ወደ ሂሳባቸው የሚመለስበት መንገድ ማመቻቸት ይችላሉ። ስለዚህ የግድ የዛን ጊዜ ወደ ባንክ መምጣት አለባቸው። ሂሳባቸው ላይ ሁለት ጊዜ ደቢት ካደረገ ወይም ሂሳባቸውን ሁለት ከቀነሰባቸው ያው የግዴታ መምጣት አለባቸው። ምክንያቱም እነርሱ በራሳቸው ክፍያውን ሪቨርስ ማድረግ ማመለስ ስለማይችሉ ማለት ነው። የኢትዮጵያ ብሔራዊ ባንክ የባንክ ሂሳብ የሌላቸውን ሰዎች በሞባይል ባንኪንግ ተጠቃሚ ለማድረግ የሚያስችል መመሪያውን ከአራት ዓመት በፊት ነበር ስራ ላይ የዋለው። ይህንንም አገልግሎት መስጠት ከጀመሩ ቀደምት ባንኮች መካከል የኢትዮጵያ ንግድ ባንክ አንዱ ነው። ሲጀመር በአጭር የጽሁፍ መልእክት ወይም በኤስ ሰርቪስ የሚያስ የነበረ ሲሆን በአሁኑ ጊዜ አገልግሎቱን ለዚህ የተዘጋጀውን አፕሊኬሽን በመጫን በቀላሉ መጠቀም ይቻላል። ይሁንና ገነቱ እንደሚገልጸው ያለ ዘመናዊ ስልኮችም ተጠቃሚ መሆን ይቻላል። ባንኩ እራሱ ያዘጋጀው የሞባይል ባንክ አፕሊኬሽን አለ። እሱን አፕሊኬሽን ዳውንሎድ አድርገሽ ሲምፕሊ ዲስፕላይ አድርገሽ ማንኛውም ሰርቪስ የምትጠቀሚበት መንገድ ነው። ነገር ግን ለመደወል ብቻ አገልግሎት የሚውሉ ስልኮች አሉ፣ ትንንሽ ስልኮች። እነሱንም ስልኮች ደግሞ ኮከብ ስምንት ሰማንያ ዘጠኝ መሰላለን በመጫን በመደወል ራሱ በሚመራሽ ወይም ደግሞ በሚሰጥሽ አሰራር መሰረተ መሰረቶች እምትጠቀሚበት አገልግሎት ነው። ምክንያቱም ይሄ ምንም አይነት የስልክ ልዩነት ምናምን ሳይኖርሽ አገልግሎቱን እንድታገኝ የሚያደርግሽ መንገድ ስላለው የሞባይል ባንኪንግ አገልግሎት ከስተመሮቹ ፍላጎት ኖሯቸው እስከመጡ ድረስ በጣም ቀላል ነው። ሁለት መቶና ሶስት መቶ ከስተመር ላስተናገድ እችላለሁ። አብዛኛው ሰው የሚስተናገደው ለራሱ ሂሳቡ ሂሳብ ገቢ ከሚያደርገው ይልቅ ለሰው በሂሳቡ ገቢ የሚያደርገውና ሀዋላ ትራንስፈር የሚያደርገው ሰው አብዛኛውን ፐርሰንት ይወስዳል። ያንን ከስተምር ደግሞ ማንበብና መጻፍ እስከቻለ ድረስ የሞባይል ባንኪንግ ተጠቃሚ ቢሆን እዛ መስኮት ላይ መጥቶ የመቆሙና ወረፋ የመጠበቁ ሂደት በጣም መቶ በመቶ መቀነስ የሚችልበት መንገድ ነው። ይሁንና ለሁሉም የእንግሊዝኛ ቋንቋ ችሎታ ወሳኝ ነው። ከዚህ ሌላስ ተጠቃሚዎች ምን ያስፈልጋቸዋል? ማንኛውም የኢትዮጵያ ንግድ ባንክ እንደንበኛ የሆነ ሰው የሞባይል ባንኪንግ አገልግሎት ተጠቃሚ ለመሆን አዲስ ሂሳብ ከፍቶ ወይም ደግሞ ነባር ሂሳብ ተጠቃሚ ሊሆን ይችላል። በዛ የቅርንጫፍ ባንካችን አዲስ ሂሳብ የከፈተ ወይም ደግሞ ነባር ሂሳብ የከፈተ ሰው ደንበኛ መሆን መቻል አለበት። ያው ሌላው ምንድን ነው? ሞባይል ባንኪንግ ስትጠቀሚ አሁን ለምሳሌ ቦሌ አካውንት ያለው ደንበኛ ንፋስ ስልክ ቅርንጫፍ ሄዶ ሬጅስተር ለመደረግ ያስቸግራል። በቅርንጫፍ ባንክ ላይ የዲስትሪክት የሆነ ስለሆነ፣ ያው እሱ ትንሽ አንዳንዴ ስራችንን በአግባቡ እንዳንሰራ ያደርጋል። ያው ግን ሞባይል ባንኪንግ አገልግሎት ተጠቃሚ ለመሆን የቅርንጫፍ ባንኩ የሂሳብ ሆልደር ወይም ደግሞ ሂሳብ ባለቤት መሆን ብቻ ነው የሚጠበቅብሽ። እንደ ገነቱ ገለጻ በሞባይል ባንኪንግ እስከ ሁለት መቶ ሺህ ብር ድረስ በቀን ማንቀሳቀስ ይቻላል። የኢባንኪንግ ወይም የኢንተርኔት ባንኪንግ ተጠቃሚ ለሆኑ ደግሞ ከ ሁለት መቶ ሺህ ብር በላይ ማንቀሳቀስ ይቻላል። ቁጥሩ እንደየ ባንኩ ሊለያይ ይችላል። ሁሉም ግን ለአደጋ እንዳይጋለጡ የይለፍ ቁጥራቸውን በጥንቃቄ መያዝ ይጠበቅባቸዋል። ከጊዜው ጋር መሄድ ፈልገው ባንክ ሄደው የተመዘገቡና እስካሁን አገልግሎቱን ማግኘት አልቻልንም ያሉንም ነበሩ። አሁን ሁለት ጊዜ መሆን ይቻለው። አሁን እነሱ ሌላ ተገልጋይ እያስተናገዱ ማለት ነው። ረጅም ሰዓት ይፈጃል። ቁጭ ብለን ካላስጨረስን ይረሱታል። ከዛ በኋላ መልሶ ያን ስራ መጨረስ ብዙም ትኩረት አይሰጠውም። ለዛ ነው። ምኖረው ትንሽ ገጠር ቦታ ላይ ስለሆነ መጠቀም እንፈልጋለሁ በታይሙ እና ያው ብዙ ጊዜ ወደ ከተማ ቦታዎች ላይ አልመጣም። ስለዚህ ያለውን ከሌላ ቦታ ብር የሚላክበት ሰዓት ያለውን የካውንቲ ያለውን እንቅስቃሴ ለመቆጣጠር ስል ያው ተመዝግቤ ነበረ። ከአስራ አምስት ቀን በኋላ በቅበል ብለው ጠይቀው ነበርና ከዛም በኋላ ተመልሼ ስሄድ ምንም አይነት ነገር የለም አይሰራም ና ያሉኝ። መልሼ በሶስት ወሬ ጠይኳቸው አይሰራም በቃ አሉኝ። መልሰው ሞከሩ በኮምፒተር። ያው ትላንትናም ጠይቂያቸው ነበረ ያው እንደማይሰራ ነው የነገሩኝ እስካሁን ተጠቃሚዎች ያላቸው አማራጭ ሂሳባቸውን መመልከት፣ ገንዘብ መላክ ወይም መቀበል የመሳሰሉት ናቸው። ከዚህ ውጪ በሞባይል ባንኪንግ የመክፈል ልምዱና ተቀባይነቱ ምን ይመስላል? ሞባይል ባንኪንግ የተጠቃሚ ከሆንሽ የትም ቦታ ሄደሽ አገልግሎቱን ካገኘሽ በኋላ ክፍያ መክፈል ይችላለሁ ወይ? መቶ ፐርሰንት መክፈል ትችላለሽ። ግን የምትከፍዩ ለማን ነው የሚለው ግን መልስ ማግኘት አለበት። ለምሳሌ አሁን እኔ የሆነ ሬስቶራንት ገብቼ ከተሰናገድኩ በኋላ የሂሳብ ቢል ሲመጣልኝ ለምሳሌ በሁለት መቶ ብር ቢሆን ያንን ሁለት መቶ ብር ኪሴ ላይ ባይኖርና በሞባይል ባንኪንግ ሰርቪስ ተጠቃሚ ልክፈል ብል የቤቱ ባለቤት ያመነበት አካውንት አለ ወይ? ሌላው ምንድን ነው? ሞባይል ባንኪንግ በደረሰኝ ጀነሬት አያደርግልሽም ሪሲት ማለት ነው። ብዙ ጊዜ የማጭበርበር ነገርም ይፈፀምብናል የሚል ግምት ስለሚኖራቸው ወይም ደግሞ አለርት የሚባል ሰርቪስ አለ። አለርት ተጠቃሚ ከሆንሽ ሂሳብሽ ላይ ገንዘብ ሲገባና ሲወጣ ኢሚዲትሊ በስልክሽ የምታይ የምታደርግበት መንገድ ስላለ በዛ መንገድ አገልግሎት ማግኘት ትችያለሽ። አንዱ ወደ አንዱ ሲያስተላልፍ ክፍያ አለው? ከሆነስ ምን ያህል ነው? የኢባንኪንግ አገልግሎት ምንም አይነት ክፍያ የለውም። በፊት በኢንተርኔት ባንኪንግ አገልግሎት ሁሉ ደንበኞቻችን በአንድ ደንበኛ ሶስት ብር አምስት ብር ምናምን ይከፍሉ ነበረ። አሁን እሱም ሞ አገልግሎቱ ቆሞ በነጻ ሁሉም ሞባይል ባንኪንግም ኢንተርኔት ባንኪንግም ቪዛ ካርድም በአገልግሎቱ በነጻ ነው እየተሰጠ ያለው። ያው ነገር ግን ቪዛ ካርድ አገልግሎቱ በኤቲኤም ማሽን ስትጠቀሚ በአንድ ሺ ብር አንድ ብር ቻርጅ የሚያደርገው እሱ እንደ ቻርጅ ከተቆጠረ እሱ ቻርጅ አለው። ሞባይል ባንኪንግ እና ኢንተርኔት ባንኪንግ ግን ፍሪ ነው። የሞባይል ባንኪንግ አጠቃቀምን በአጭሩ የዳሰሰው የወጣቶች አለም ዝግጅታችን የስካሁኑ ነበር። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።